የኢትዮጵያ መንግስት የሰብአዊ እርዳታ ለማድረስ ሲባል ግጭት በማቆም የተናጠል ተኩስ ማቆም ውሳኔውን ይፋ ቢያደርግም እስካሁን ወደ ትግራይ ክልል የገባ ምንም አይነት እርዳታ እንደሌለ የክልሉ መንግስት አስታወቀ። የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ የተናጠል የተኩስ ማቆም ለማድረግ መወሰኑን ሐሙስ መጋቢት 15 2014 ዓ.ም አስታውቆ የነበረ ሲሆን ይህን ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን አስታውቋል። የትግራይ ክልልን በመወከል አስተያየት የሰጡን ፕሮፌሰር ክንዳያ ገብረ ሕይወት ይህ ስምምነት ከተደረገ በኋላ ዛሬን ጨምሮ ባሉት ሶስት ተከታታይ ቀናት ወደ ክልሉ የገባ ምንም አይነት የሰብአዊ ድጋፍ የለም ብለዋል። ሙልጌታ ጽብሃ ነው ያነጋገራቸው። ፕሮፌሰር ክንዳያ ከሚያብራሩበት ይጀምራል። የተኩስ አቁም ስምምነቱም ዋናው አላማ የሰብአዊ ገዛ የሚያስፈልጋቸው ወገኖቻችን እንዲደርስ ነው። እንግዲህ እስካሁን የገባ ነገር የለም። ሁኔታዎች እያጠና ነው ያለ። ወደዚህ የተኩስ አቁም ስምምነት ስንገባ የኛ ጉዳይ ብቻ አልነበረም። በተለይ ዓለም አቀፍ ማህበረሰቡ፣ የተለያዩ የዲፕሎማቲክ ኮሚኒቲው ወደዚህ ደረጃ ሊደርስ ብዙ ጥረት አድርጓል። ይሄ ባለፈው ሳምንት ያደረገው ስምምነትም ዝም ብሎ የመጣ ስምምነት አይደለም። ብዙ ጊዜ የተሰራበት ስምምነት ነው። እንግዲህ ይህን አንደኛው ሁሉም ወገኖች ቃላቸውን ማክበር አለባቸው። ለምን የሰብአዊ ድጋፍ ተሽከርካሪዎች መግባት አልጀመሩም ለሚለው ጥያቄ ፕሮፌሰር ክንደያ ሲመልሱም የትግራይ ሰራዊት የሚቆጣጠራቸው አካባቢዎች የእርዳታ መኪኖች ስላልደረሱ ማወቅ አልቻልንም ብለው ለምን እንዳልተላኩ መላክና ማሳለፍ የሚገባቸው አካላት ማብራሪያ ሊሰጡበት ይገባል ብለዋል። የእኛ ግዴታ የትግራይ ሰራዊት የሚቆጣጠራቸው አካባቢዎች ሲደርሱ ያው የጸጥታ ሁኔታን አስጠብቀን እርዳታ ለሚያስፈልገው ሕዝብ ማድረስ ነው። ከዛ በፊት ያለው የሌላኛው አካል ስራ ነው የሚሆነው። ግን የኛ ፍላጎት አሁንም ጦርነት አይደለም። የኛ ፍላጎት አሁን ተኩስ ያቆምንበት አላማ እንዲሳካ፣ ከዛ በተጨማሪ ደግሞ ወደ ንጎሽት ሲሳራ የምንገባበት ምንገባበት ሁኔታም ነው። እኛ በዛ በኩል ነው እየተዘጋጀን ያለ ነው። እና እንግዲህ ሌላው አካል ይህን ቃል ማክበር አለበት። ከዛ በተጨማሪ ዝም ብሎ ለአጭር ጊዜ ፕሮፓጋንዳ ፍጀታ የሚሆኑ ነገሮች ማቅረብም ትርጉም የለውም የለበትም። ምክንያቱም ስንሰማቸው የነበሩ ገና ለገና መኪኖች ከሰመራ ሳይንቀሳቀሱ አደናቀፍ የሚል ዜና መስራት ከዛ በተጨማሪ ደግሞ መንገድ ስላልተሳካ በአውሮፕላን እየላክን ነው ከስምነቱ በኋላ የተጨመረ አዲስ የተፈጠረ ነገር የለምና ኃላፊነት ከሚሰማው አካል የሚሰጡ መግለጫዎች አሉ። ከባለፈው ሐምሌ ወር ጀምሮ በየቀኑ አንድ መቶ የሰብአዊ ድጋፍ የያዙ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው የሰብአዊ ድጋፍ ሰጪ ተቋማት ይገልጻሉ ያሉት ፕሮፌሰር ክንደያ አሁን ባለው ችግር ሲታይ ግን ፍላጎቱ ጨምረዋል ብለዋል። ግጭት በማቆም ሰብአዊ ድጋፍ ለማስገባት የሚለውን ዕቅድ ካልተሳካ ለረዥም ጊዜ ተዘጋግቶ መጠበቅ ስለማይቻል ሌላ አማራጭ እናያለን ብለዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። በሌላ በኩል እርዳታ ወደ ትግራይ ክልል መግባት እንዲችል የህወሀት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው መውጣት እንዳለባቸው የኢትዮጵያ መንግስት ገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ መንግስት ለሰብአዊነት ሲባል ግጭት ለማቆም ከወሰነ በኋላ የህወሀት ታጣቂዎች በኃይል ከያዟቸው የአፋር ክልል አካባቢዎች ለቀው ባለመውጣታቸው እርዳታ ወደ ትግራይ ክልል መሄድ እንዳልቻለ ገልጸዋል። ተጠናቀዋል። በትናንትና ሁለት ህወሀት በያዛቸው የአፋር ክልል ወረዳዎች በአንዱ ውጊያ ሲደረግ እንደው ዓለም ተናግረዋል። ኬኔዲ አባተ ነው ያነጋገራቸው። ዶክተር ለገሰ ከሚያብራሩበት ይጀምራል። ዞሮ ዞሮ እነሱም ግጭት እናቆማለን ብሎ ነበር አይደለም? እና ቀደም ብሎ መንግስት የትኛውም ትንኮሳ እንደማይፈጽም እና የትኛውንም አይነት ግጭት ውስጥ እንደማይገባ አስቀምጧል። በአንጻሩ ደግሞ እነሱ እርዳታው በቀላሉ ወደ ህብረተሰቡ እንዲደርስ እነሱ ከያዟቸው በጉልበት ከያዟቸው የአፋር ክልል ወረዳዎች መውጣት አለበት ብሎ አስቀምጧል። እና እስከ ዛሬ ድረስ ከአምስት ነው ስድስት ወረዳዎች አልወጡ። እንዳሁም ትናንትና ኮኖባ በሚባል ቦታ ጦርነት ነበር ከአፋር ሚሊሻ ጋር ጦርነት ነበር። መውጣትና መንገዱን ክፍት ማድረግ አለባቸው ለህዝቡ ካሰቡ ማለት ነው። ይህን ሳያደርጉ መንግስት ሆን ብለው ነው የሚለው ትክክል አይደለም። ስለዚህ የመስመሩን የግድ መልቀቅ አለባቸው ማለት ነው እርዳታው እንዲደርስ። አዎ ከነመጋለ ነእርቢት የሚባለ ነበረሃለ አበአላ፣ እነዚህ በእነሱ ቁጥጥር ስር ነው ያሉት። ይሄ ደግሞ በዋናነት እርዳታ የሚሄድበት አስፋልት መንገድ ላይ ነው ያለው። ይህን መልቀቅ አለባቸው። ይህን ሳይለቁ እርዳታ መንግስት አላቀረበም ብሎ ኮምፕሌን ማቅረብ የሚችሉበት ምንም አይነት ግራውንድ የለም ወይም ደግሞ ምንም አይነት ሁኔታ የለም። ስለዚህ እርዳታው ወደ ህብረተሰቡ እንዲደርስ ለህብረተሰቡ የሚያስቡ ከሆነ ከያዟቸው አካባቢዎች በጉልበት ከያዙት መልቀቅ ነው ያለባቸው። አካባቢው ከግጭት ነጻ ማድረግ አለባቸው። የህዋት ኃይሎች ከያዟቸው የአፋር ክልል አካባቢዎች ለቀው እንዲወጡ በመንግስት የተቀመጠውን ቅድመ ሁኔታ በተመለከተ እስካሁን ከህዋት ወገን በይፋ የተሰጠ ምላሽ የለም። ይሁንና አሁን ላይ ለትግራይ ክልል እርዳታ ለማቅረብ በመንግስት እና በለጋሽ ድርጅቶች በኩል ያለው የዝግጁነት መጠን ምን ያህል እንደሆነ ላነሳንላቸው ጥያቄ ዶክተር ለገሰ ማብራሪያ ሰጥተዋል። በመንግስት ደረጃ እርዳታው ተዘጋጅተው ኦልሬዲ እኮ ሀያ ሶስት መኪና ሶስት የነዳጅ እንትን የያዘ ሀያ ደግሞ የእርዳታ ያህል የጫነ በጭነት ቆሟል። የተመለሱት ማለት ነው። እርዳታውን ጭኖ ሄዶ የነበሩ ከመንገድ የተመለሱ ናቸው። ተጨማሪ ደግሞ ለመጫን ከመጋዘን ለመጫን የሚጠባበቁ ሀያ መኪናዎች ቆሟል። ትራኮች ማለት ነው። ትላልቅ ትራኮች ሰመራ ከተማ ነው ላይ ነው ያለው። ይሄ አርባ ሶስት ነው ቶታል። ስለዚህ መንገዱ ካልተከፈተ እና ግጭቱ ካልቆመ እንዴት ነው ለእርዳታው ሊሄድ የሚችለው በቀን አንድ መቶ ትራክ ያስፈልጋል ነው የሚባለው። እርዳታ ድርጅቶችም ከዚህ በፊት የሚያነሱትና ይህንን ለማድረግስ የሚያስችል አቅም አለ? ድርጅቶቹ ምን ያክል ዝግጁ ናቸው? ግብረሰብ እንግዲህ መንግስትንም ሆነ ከሌላኛው ወገን የተሰጠውን መግለጫ ማዕከል በማድረግ ጉዳዩን በአዎንታ እንደተመለከቱ እንደገና በተለይ የአውሮፓ ህብረት ድጋፍ ለማድረግም ለተለያዩ አካባቢዎች ለአፋርም፣ ለአማራ ክልልም፣ ለትግራይም ለማቅረብ ፍላጎት እንዳላቸው ገልጿል እና ይሄ መንገዱ ተለኮ ሁኔታዎቹ ስሙስ ሆነው የሚሄዱ ከሆነ እና ከወደዛ የገባ መኪና ተመልሶ የሚመጣ ከሆነ እርዳታው በቀላሉ የማይሄድበት ምክንያት የለም። መንግስት ለሰብአዊነት ሲባል የወሰነው ግጭት የማቆም ውሳኔ ለምን ያህል ጊዜ ይቆያል ለሚለው ጥያቄም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ምላሽ አላቸው። በመንግስት በኩል የተቀመጠ የጊዜ ገደብ የለም። ህብረተሰቡ ወደ ተለመደው ሰላማዊ ሁኔታ እንዲመጣ ነው መንግስት የሚፈልገው እና በአካባቢው ተረጋግቶ በመጪውም ክረምት ስለሆነ እርሻውን እንዲያርስ ነው መንግስት የሚፈልገው። ከዛ ውጪ የሚደረግ ነገር ካለ እሱ በሂደት ይታያል ማለት ነው። እርዳታ ወደ ትግራይ ክልል እንዲደርስ ለማስቻል በሚል በኢትዮጵያ መንግስት እና በህወሓት በኩል ግጭት ለማቆም በተናጠል የተሰጡ መግለጫዎች ዩናይትድ ስቴትስ እና የተባበሩት መንግስታትን ጨምሮ ከተለያዩ ሀገራትና ተቋማት ድጋፍ ማግኘታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ